ለአፍሪካ ሕብረት ጽሕፈት ቤት ንግግር በማድረግ የመጀመሪያው ስልጣን ላይ ያለ ዩናይት ስቴትስ ፕሬዚዳንት የሆኑት ባራክ ኦባማ የኢትዮጵያ ጉብኝታቸውንም አጠናቀዋል። በዩናይት ስቴትስ የልማት ተነሳሽነት ተጠቃሚ የሆኑትን ኢትዮጵያውያንም ፕሬዝዳንት ኦባማ ያነጋገሯቸው መሆኑ ታውቋል። ለመሆኑ ኢትዮጵያ የዩናይት ስቴትስን ፕሬዚዳንት እንደ ምን ይሆን ያስተናገደችው? አኒታ ፓውል ከአዲስ አበባ ያጠናቀረችውን የዚህን ዘገባ ዝርዝር አዲሱ አበባ ያቀርበዋል። ኢትዮጵያዊቷ ግፍቲ ጀማል ሁሴን ፕሬዝዳንት ባራክ ኦባማን ስትታይ ፊቷ በፈገግታ ተሞላ። ምን ያህል ህይወቷን እንደለወጡላትም ገለጸችላቸው። በፕሬዝደንት ባራክ ኦባማ በተጀመረው በዩናይትድ ስቴትስ የልማት ፕሮጀክት አማካኝነት ጥሩ የእርሻ ዘር ለማግኘት ችላ፣ የበቆሎ ሰብሏንም ማሻሽላለች። ያ ምርት ነው፣ የዚያ ምርት ውጤት ነው፣ ልጆቿን ወደ ትምህርት ቤት ለመላክ አዲስ ላም ለመግዛትና ቤቷንም ለማሻሻል ይረዳት። የፕሬዚዳንት ኦባማ የምስራቅ አፍሪካ ጉብኝት በደህንነትና በልማት ላይ ነው በአብዛኛው ያተኮረው። ነገር ግን ኢትዮጵያ ይበልጥ የታወቀችው በድህነትና በረሃብ በሚሆንም፣ ዛሬ ዛሬ አገሪቱ ከዚያ አስከፊ ገጽታ ለመውጣት ትሞክራለች። ሚስተር ኦባማ ሲናገሩ የወደፊቱን ትውልድ መመገብ የሚለው ፕሮጀክታቸው ኢትዮጵያ ያንን እንድታሟላ እንደሚረዳት ገልጠዋል። በታሪክ እንደሚታወቀው ኢትዮጵያን በመርዳት ረገድ ዩናይትድ ስቴትስ ትልቋ ለጋሽ አገር ነች። ፕሬዚዳንት ኦባማ እንዳስገነዘቡት ግን የፕሮጀክቱ ዋና ምግብ ዝም ብሎ ገንዘብ ማፍሰስ ወይም መስጠት ሳይሆን እቅዱን በዘዴና በጥበብ መጠቀምን ግድ ይላል። ውስን ቀልጣፋ እርምጃዎችን በመውሰድና በትንሽ እገዛ ጠቅላላ ምርታቸውን በእጅጉ ማሳደግ ይቻላቸዋል። ፕሬዝዳንት ኦባማ የኢትዮጵያ ጉብኝታቸውን ዛሬ ማክሰኞ ከማጠናቀቃቸው አስቀድሞ በአሜሪካ ኩባንያዎች እርዳታ የተሰራውንና ከአዲስ አበባ ወጣ ብሎ ቃሊቲ የሚገኘውን የዳቦና የሕፃናት ምግብ ማደራጃ ፋብሪካ ጎብኝተዋል። የፋፋ ምግብ ማደራጃ ስራ አስኪያጅ ዜኮ ኤብሮ በዚሁ ወቅት ሲናገሩ ፋብሪካቸው አዲስ ዘዴ በማስተዋወቅና በመጠቀምም አፍሪካ በምግብ ራሷን እንድትችል እንደሚያደርግ ገልጠዋል የፋፋ ምግብ አገር ውስጥ የሚመረት በመሆኑ የአገሪቱን የምግብ አቅርቦት ማገዝ ብቻ ሳይሆን ለአገሬው ሕዝብም የስራ እድል ፈጥሯል። ስፔሻል የፋብሪካችን ልዩ ተልኮ በተመጣጣኝ ዋጋ የተመጣጠነ ምግብ ለመላው ህብረተሰብ ማቅረብ ነው። የተለየ ያደረገንና ይልቁንም በዩናይት ስቴትሱ ፕሬዚዳንት እንድንጎበኝ ያደረገንም ያ ነው። እንደ ጊፍት ለመሰሉት ገበሬዎች ግን እነዚህ ግዙፍ ሀሳቦች ተጨባጭ የሆነ ውጤት ይኖራቸዋል። ከፕሬዚዳንት ኦባማ ጋር መገናኘትን በተመለከተ አስተያየት ተጠይቃ በአንድ ቃል ነው መልስ የሰጠችው፣ አመሰግናለሁ።